ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችው በምሽቱ ዝግጅት ጠቅላይ ሚኒስትር አብይ አህመድ አምቦ ከተማ ተጉዘው በስቴዲየም ለተሰባሰበው የከተማዋ ነዋሪ በትናንትና እለት ያደረጉት ንግግር ላይ የትናንቱን ቁርሾና ጠባሳ በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠይቀዋል። በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመሥራታችን ነው። አዲሱ ጠቅላይ ሚኒስትር ኤርትራን በተመለከተ በቃለ መሐላ ስነ ሥርዓታቸው ላይ በተናገሩት ዙሪያ የአስመራን ምላሽ ይዘናል። በቅድሚያ በድንበር ኮሚሽኑ የሰጠው ውሳኔ ተግባር ላይ እንዲውል ነው በኤርትራ የውጭ ጉዳይ ሚኒስቴር የጽህፈት ቤት ኃላፊ አቶ ፀሐዬ ፋሲል ለቪኦኤ ያስታወቁት ቅድሚ ዝኣገረ ዝኾነ ይኹን ጨለ ዘረባ ናብ ጎኒ ተገዲፉ ንሰላምን ልምዓታዊ ዕብትን ናይ ዞባ ክንሰርሕ ከማንምና ከምንም በፊት ወሬዎችን ወደ ጎን ትተን ለአካባቢው ሰላምና ልማት ውሳኔው ተግባራዊ እንዲሆንና በኤርትራ ላይ የተጣለው ማዕቀብ መነሳት ሌላ አማራጭ የሌለው ጉዳይ እንደሆነ አስምረውበታል። ተከታዩ ዘገባችን ደግሞ ሰማያዊው ገጽን ይመለከታል። የፌስቡክ መስራችና ባለቤት ማርክ ዙከርበርግ ዋሽንግተን ዲሲ ተገኝቶ በዩናይትድ ስቴትስ የህግ አውጪዎች ለቀረቡ ጠንካራ ምላሾች ትናንትና ከትናንት ወዲያ ምላሽ ሰጥቷል። ትልቅ ስህተት ነው፣ የእኔ ስህተት ነው። እናም በጣም አዝናለሁ። ፌስቡክን እኔ ነኝ የጀመርኩት ድርጅቱንም የምመራው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አሜሪካ ለአፍሪካ አህጉር ያላትን ቁርጠኝነት ለማሳየት በአራት የአፍሪካ ሀገሮች የአንድ ሳምንት ጉብኝት ሲያደርጉ የቆዩት የሁለቱም ፓርቲዎች ሴናተሮች ወደ ዋሽንግተን ተመልሰዋል። አራቱ ዴሞክራቶችና አንድ ሪፐብሊካን ሴናተር ያሉበት አሜሪካዊ የልዑካን ቡድን በቡርኪና ፋሶ፣ በኒጀር፣ በደቡብ አፍሪካና በዚምባብዌ ጉብኝት ወቅት ከፖለቲካ፣ ከሃይማኖት፣ ከንግድና ወታደራዊ መሪዎች ጋር ሲወያይ ቆይቷል። ዴሞክራቱ የዴላዌር ሴናተር ክሪስ ኩንስ ለጋዜጠኞች ሲናገሩ የጉብኝታችን ዓላማ በአሜሪካና በአፍሪካ መካከል ያለውን ግንኙነት ማጠናከር የሚኖረውን ጠቀሜታ ለማጉላት ነው ብለዋል። በሁሉም ሀገሮች ሞቃት ሞቅ ያለ አቀባበል እንደተደረገላቸውና ጉዟቸው ስኬታማ መሆኑን ነው ያስረዱት። ከዓለም አቀፉ ኬሚካላዊ ጦር መሳሪያ ተቆጣጣሪ መስሪያ ቤት ጋር ግንኙነት ያላቸው አራት ላቦራቶሪዎች የቀድሞ የሩሲያ ሰላይና ሴት ልጃቸው ባለፈው ወር የተገደሉት በመርዝ ነው የሚለውን የብሪታንያ ድምዳሜ ትክክለኛነት አረጋገጡ። እነዚህ ማረጋገጫዎች ዛሬ ይፋ የተደረጉት ኬሚካላዊ የጦር መሳሪያዎችን የሚቆጣጠረው ዓለም አቀፉ ድርጅት ሪፖርት ላይ ነው። የቀድሞ የሩሲያ ሰላይ ሰርጅ ስኪርፓልና ሴት ልጃቸው ዩሊያ የተመረዙት ለወታደራዊ ተግባር እንዲሁል የቀድሞ ሶቪየት ህብረት በ1970ዎቹና 80ዎቹ ዓመታት ተጠቀምባቸው በነበረ ኬሚካላዊ መርዝ ተጠቅተው ነው ሲሉ የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ተናግረዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በሶሪያ ተፈጸመ የተባለውን ኬሚካላዊ የጦር መሳሪያ ጥቃት አስመልክቶ በዛሬው የትዊተር መልእክታቸው ጥቅስ ዩናይትድ ስቴትስ በሶሪያ ላይ ጥቃት የምትከፍትበትን ቀን ፈጽሞ አልተናገርኩም ብለዋል። ጥቃቱ ፈጥኖም ዘግይቶም ሊካሄድ ይችላል ይላል የትዊተር መልእክታቸው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያቀረቧቸው የሲአይኤው ዳይሬክተር ማይክ ፓምፒኦ ዛሬ በሴኔቱ የውጭ ግንኙነት ኮሚቴ ፊት ቀርበው ቃላቸውን ሲሰጡ ጦርነት አፍቃሪ ተብሎ የሚቀርብብኝን ክስ መሰረተ ቢስ ነው ብለዋል። በስተመጨረሻ ታሊባን ዛሬ ማለዳ በደቡብ ምስራቃዊቱ የጋዝኒ ክፍለ ሀገር ባደረሰው ጥቃት አንድ የአውራጃ ዋና አስተዳዳሪና ሰባት ፖሊሶችን ገድሏል። ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ክሮስ ወደ አምቦ ተጉዘው በስቴዲየም ለተሰባሰበው የከተማው ነዋሪ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የትናንቱን ቁርሾና ጠባሳን በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠይቀዋል። ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ ከጅጅጋ ቀጥሎ ሁለተኛ በሆነው የአምቦ ጉብኝታቸው ምክትላቸው አቶ ደመቀ መኮንን፣ የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳና ሌሎች የፌዴራል ባለስልጣናት አብረዋቸው የተጓዙ ሲሆን በቀረቡት ንግግሮች ቄሮች ማለትም ወጣቶች ተመስግነዋል። ጽዮን ግርማ ዝርዝሩን ይዛለች። ከአዲስ አበባ በስተ ምዕራብ 126 ኪሎ ሜትር ርቀት ላይ ወደምትገኘው ባለፉት ሶስት አመታት ብዙ ሰዎች የተገደሉባት አምቦ ከተማ የገቡት ጠቅላይ ሚኒስትር አብይ አህመድ ለንግግር ወደ መድረኩ ሲወጡ የሞቃ አቀባበል ነበር የተቀበላቸው። ከፍተኛ ባለስልጣናትን፣ አባ ገዳዎችን፣ የሃይማኖት አባቶችን ካመሰገኑም በኋላ የሁላችንም ጋሻ የሆናችሁ ቄሮዎች ሲሉ በኦሮሞ የተቃውሞ እንቅስቃሴ ወቅት ጉልህ ድርሻ የነበራቸውን ወጣቶች አመስግነዋል። የዶክተር አብይ አብዛኛው የንግግር ክፍል ከህዝቡ ጋር አብሮ መስራትን የሚጠይቅ ነበር። በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመሥራታችን ነው። ይሁን እንጂ ይሄ ድላችን ውጤታማ ሊሆን የሚችለው የተሰጠንን ኃላፊነት አብረን ሆነን ልንሰራ ከቻልን ብቻ ነው። ጠቅላይ ሚኒስትር አብይ አያይዘው በተገኘው ድል ብዙም ሳንኩራራ ለመጪው ጊዜ አዲስ ታሪክ ለመስራት የማይነቃነቅና የማይፈራርስ ድልድይ በመገንባት የሀገራችንን ህዝቦች አጠናክረን መጓዝ አለብን ብለዋል። የኢትዮጵያን ህዝቦች ሁሉን አቀፍ ወደሆነ የፍቅር ምዕራፍ ለማሸጋገር ወደ ስራ መገባት እንዳለበትም በንግግራቸው ጠቅሰዋል። ወጣቶችንና የሴቶችን ጉዳዮች ጨምሮ ያልተመለሱ ብዙ ጥያቄዎች እንዳሉ የተናገሩት ጠቅላይ ሚኒስትሩ የስራ አጥነትን ለመቅረፍ የሚኖረው ትግል ቀላል እንዳልሆነም ጠቁመዋል። ችግሮች ተነቅሰው የመፍትሄ አቅጣጫዎችም ተለይተው መቀመጣቸውን ጠቅሰው ቃል የተገባውን ተግባራዊ ለማድረግ ሁሉንም ወደ ስራ ለመተግበር ትብብርና አንድነት እጅግ አስፈላጊ መሆኑንም አስገንዝበዋል። የትላንት ታሪክ መነሻ እንጂ ለዛሬ ትርፎኖ ሊያገለግል አይችልም። የትናንቱን የታሪክ ጠባሳ ከመነካካት ወጥተን ለወደፊቱ የጠንካራ አንድነት ማዕቀፍ መመስረት አለብን። የሰብአዊ መብት አጠባበቅን በተመለከተ በንግግራቸው ላይ አካተውም ነበር። የሰብአዊ መብት አጠባበቅን ለማረጋገጥ አስፈላጊ በሆኑ ጉዳዮች ላይ በጋራ በመሥራት የሚገጥሙንን መሰናክሎች ሁሉ አንድ ላይ ሆነን አብረን እያረምን መሄድ ይኖርብናል። የአምቦ ዝግጅት ላይ ከጠቅላይ ሚኒስትሩ ጋር አብረው ከተጓዙት መካከል ምክትል ጠቅላይ ሚኒስትር ደመቀ መኮንንም ኢትዮጵያ በአዲስ ምዕራፍ ላይ ናት ብለዋል። በዚህ የሚያኮራ መንገድ አለ። ያንን ከህዝቡ ጋር በመሆን ለውጡን ለማስቀጠል ጉዞ ጀምረናል። ለውጥ ለመጀመር በራሱ አንድ እርምጃ ነው። ለውጥን በተሟላ ሁኔታ ለማስቀጠል ደግሞ ሌላ ተጨማሪ ጥረት የሚጠይቅ ነው። የተረቱ

ከኦሮሞ ርቆ የቆየው አራት ኪሎ ቤተ መንግስት ዛሬ በኦሮሞ ሕዝብ ትግልና የሀገራችን ብሔር ብሄረሰቦች ባደረጉት ተጋድሎ እጃችን ገብቶ ይገኛል ሲሉ ተናግረዋል። ብሔር ብሔረሰቦችና የኢትዮጵያ ሕዝቦች የሰጧቸው አደራና ኃላፊነት እጅግ ከባድ፣ ቀንና ሌሊት እንቅልፍ የሚነሳ መሆኑን መገንዘብ አስፈላጊ ነው ብለዋል። በአንድ በኩል በእኩልነት ተጠቃሚነትን ማረጋገጥ፣ በሌላ በኩል ደግሞ የኢኮኖሚ እድገትን በማምጣት የህዝ የህዝቦቻችንን ህይወት የመለወጥ ትልቅ የቤት ስራ ከፊታችን ተደቅኖ ይገኛል ብለዋል። አያይዘውም በአሁኑ ወቅት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰላም ወርዷል። ህብረተሰቡ ፊቱን ወደ መደበኛ ስራው መልሷል። የተፎካካሪ ፖለቲካ ፓርቲዎች እንኳን ሳይቀሩ ተስፋቸው ድርጅታቸው ላይ እንደሆነ እየተናገሩ ነው ብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በተመለከተ በዝግጅቱ ላይ የተገኘችና ስሟን መግለጽ ያልፈለገች አንዲት የአምቦ ከተማ ነዋሪን በስልክ አስተያየቷን ጠይቂያት ነበር። አገራችን መርጦ ከአምቦን ማለት አምቦን መርጦ አምቦንን መጀመሪያ ከሁሉም በላይ ሰጥቶ መምጣቱ ራሱ ትልቅ እንደ ትልቅ ነገር ነው እኛ ያሰብነው አሁን ደግሞ በዚህ ሰዓት፣ በዚህ ወቅት እኛ ስንቶች የሞቱብን ብን ስንቶች ወጣቶች አሉን። እሱንም ደግሞ እንደ ብርታት እንደምሰጥ ነው እኛ ያሰብነው ማለት ነው። ብዙ ነገር ሆነናል እዚህ አምቦ ውስጥ። አምቦ ደግሞ የታሪክ ሀገር እንደሆነች ነው እሱም እየገለጸልን። የሰው ስሜት ምን ይመስል ነበረ? በጣም ደስተኞች ነበሩ። በቃ በጣም በጣም በጣም ደስታው ከሁሉም ላይ ደስታ ነው የምታዩ። ሁሉ ነገር ሁሉም ሰው እዛ ያለው ሁሉ በደስታ የተሞላ ሰው ነው። እዛ የነበረው ብሔር ብሔረሰቡን ጭምር ማለት ነው ብሔር ብሔረሰቡ ሙሉ ሁሉም የሀገሩ ሁሉ ብሔር ብሔረሰብ ጨምሮ ሁሉም ደስተኛ ነበር። እሱንም ሁሉንም አስደስቶ ነው በቃ ሁሉንም አስደስቶ ነው ንግግሩም ያደረገው። በጣም ደስ ብሎናል። በጣም አመሰግናለሁ። እግዜር ይስጥልን ለሰጠሽን ማብራሪያ። እኔም አመሰግናለሁ ደውላችሁ ስለጠየቃችሁን በጣም አመሰግናለሁ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። የኤርትራ መንግስት ሰሞኑን የተባበሩት መንግስታት ድርጅት የድንበር ኮሚሽን የሰጠው ውሳኔ ተግባር ላይ እንዲውል የሚጠይቅ መግለጫ አውጥቷል። ውሳኔው ከተሰጠ ነገ 16 ዓመቱን ይደፍናል። ይህን አስመልክቶ በኤርትራ የውጭ ጉዳይ ሚኒስትር የጽህፈት ቤት ኃላፊ አቶ ፀሐየ ፋሲል ለቪኦኤ ማብራሪያ ሰጥተዋል። ብርሃኔ በርሄ ዝርዝሩን ልኮልናል። በኤርትራ የውጭ ጉዳይ ሚኒስቴር የሚኒስትሩ ጽህፈት ቤት አቶ ጸሐዬ ፋሲል ለቪኦኤ በሰጡት ማብራሪያ እንደ ኤውሮፓውያን አቆጣጠር ከግንቦት ሺ ዘጠኝ መቶ ዘጠና ስምንት እስከ ሰኔ ሁለት ሺ እንደ ኤውሮፓውያን አቆጣጠር የተነሳውን የድንበር ግጭት ለማቆም በሰኔና በታህሳስ ወር ሁለት ሺ ዓመተ ምህረት በአልጀርስ ሁለት ስምምነቶች ተፈርመው ነበር። በስምምነቱ ላይም የተባበሩት መንግስታት ዋና ጸሐፊ የነበሩት ሚስተር ኮፊ አናን፣ የአፍሪቃ አንድነት ድርጅት ዋና ጸሐፊ ሳልም አህመድ ሳልም፣ የአሜሪካ የውጭ ጉዳይ ጸሐፊ ማድሊን ኦልብራይት፣ የአልጀሪያው ፕሬዚዳንት አብዱል አዚዝ በተፈሊቃና የአውሮፓ ህብረት ተወካይ ሚስተር ሪኖ ሰሪ የአይን እማኝና ዋስ በመሆን ተገኝተው ፌርማቸውን አኑረው እንደነበሩ ከገለጡ በኋላ በሚያዝያ አስራ ሶስት ሁለት ሺ ሁለት ዓመተ ምህረት እንደ አውሮፓውያን አቆጣጠር የተቋቋመው የድንበር ኮሚሽን የመጨረሻና አሳሪ ውሳኔውን እንደሰጠና ውሳኔው ከተሰጠ አስራ ስድስት ዓመታትን ቢያስቆጥርም የወያኔ ስርዓት በአሜሪካ መንግስት አይዞህ ባይነት አህጉራዊ ህግን ረግጦ ውሳኔውን እንደተላለፈና የድንበር ኮሚሽኑ ውሳኔውን ጨርሶ እንዳስረከበ ገልጠዋል። الذي عبد الميازيع قد ሳይ መወዳእታን ቀያድን ብይን ሲቡ እዚ ኮሚሽን እዚ እዚ ድማ አስር ሽዱሽተ የኤርትራንና የኢትዮጵያን የድንበር ችግር ለመፍታት የቆመው የድንበር ኮሚሽን እንደ ኤውሮፓውያን አቆጣጠር በሚያዝያ አስራ ሶስት ሁለት ሺ ሁለት የመጨረሻና አሳሪ ውሳኔውን ሰጥቷል። ውሳኔው ከተሰጠ ደግሞ አስራ ስድስት አመታትን አስቆጥረዋል። የወያነ ስርአት ግን በአሜሪካ መንግስት አይዞ ባይነት አህጉራዊ ህግን ረግጦ ውሳኔውን በመቃወሙ የድንበሩ ኮሚሽን በቨርችዋል ዲማርኬሽን በካርታ ላይ ምልክቶችን አመልክቶ ውሳኔው አሳሪ መሆኑን በማሳወቅ እጅውን ለኤርትራ ለኢትዮጵያና ለተባበሩት መንግስታት አስረክቦ እንደ ኤውሮፓውያን አቆጣጠር በ ሁለት ሺ ሰባት አመተ ምህረት ስራውን ጨርሷል። አቶ ፀሐየ ፋሲል በመቀጠል የዚህን ሁሉ አመታት የተከሰሩ እድሎች ተጠያቂዎችና ኃላፊነቱን የሚወስዱት የወያኔ መንግስትና በዛን ወቅት የነበረው የአሜሪካ አስተዳደር እንደሆኑ ከተናገሩ በኋላ ይህን ሁሉ ህገወጥ ስራ ለመሸፋፈን በኤርትራ ላይ ማዕቀብ ስለተጣለባት መግለጫው ያለፉትን አስራ ስድስት አመታት የታዩትን ተሞክሮች ለማስታወስና ማህበረሰብ ዓለምና የተባበሩት መንግስታት ግዴታቸውን እንዲወጡ ለማሳሰብ እንደሆነ አስረድተዋል። ከዛም በመቀጠል በዚህም አለበዛ ለቀጠናችንና አካባቢያችን ሰላምና ልማት የኮሚሽኑ ውሳኔ ተግባ ተግባር ላይ እንዲውልና በኤርትራ የተጣለው ማዕቀብ መነሳት አንድና ብቸኛ አማራጭ እንደሆነም አስምረውበታል። ስለዝኾነ በትም ይልካ በዝን ንሰላምን ልምዓታዊ ዕብየትን ናይ ዞባዚ ተጎቢቱ ዘለው ልዑላዊ መሬት ኤርትራ ሓራፍ ወፅን ኣብ ልዕሊ ኤርትራ ተሳሂኑ ዘሎ ዘይሕጋውን ዘይምኩኑን እገዳ ከርግስ ኣማራጺ ዘይብሉ እዩ በዚህም አልንበዛ ለቀጠናችን ሰላምና ልማት ኢትዮጵያ በወራሪነት የያዘችውን መሬት እንድትለቅና በኤርትራ ላይ የተጣለው ምክንያታውና ኃላፊነታውነት የጎደለው ማዕቀብ እንዲነሳ አንደኛና ሌላ አማራጭ የሌለው ነው። ስለዚህ ሌሎች የጎን ወሬዎችን ትተን ሌላ ምንም አማራጭ የሌለው ህጋዊና ፍትሃዊ የምንላቸውን እነዚህ ሁለት ጉዳዮች በተግባር እንዲውሉ ነው። አቶ ፀሐይ ፋሲል የድንበሩ ኮሚሽን ውሳኔ ተፈጻሚነት እንዳይኖረው እንቅፋት የሆኑትን ነገሮች ሲጠቅሱ የተባበሩት መንግስታት ድርጅት የሚከተለው ድር መለኪያ አቋሞች እና ስርዓትን የሚያባብሉት አይዞባዮች እንደሆኑ ጠቅሰዋል። ባለፉት ዓመታት የተለያዩ የኢትዮጵያ መሪዎች በኤርትራና በኢትዮጵያ መካከል ያለውን ጉዳይ በውይይት ለመፍታት እንደሚፈልጉ ሲበልጡ ቆይተዋል። በዚህ በቅርብ ቀን የተመረጡት አዲሱ የኢትዮጵያ ጠቅላይ ሚኒስትርም ተመሳሳይ ሀሳብ አቅርበዋል። በዚህ ጉዳይ ላይ የኤርትራ አቋምና አስተያየት ምንድን ነው ለሚል ጥያቄ አቶ ፀሐይ ፋሲል ሲመልሱ በሁለቱ ሀገራት መካከል አለመስማማት ስለተፈጠረ ነው የድንበር ኮሚሽኑ የተቋቋመውና አሳሪና የመጨረሻ ውሳኔ ለማግኘት የታገልንበትና የሰራንበት በመሆኑም ከማንምና ከምንም በፊት ወሬዎችን ወደ ጎን ትተን ለአካባቢው ሰላምና ልማት ውሳኔው ተግባራዊ እንዲሆንና በኤርትራ ላይ የተጣለው ማዕቀብ መነሳት ሌላ አማራጭ የሌለው ጉዳይ እንደሆነ አስምረውበታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።

सराश माहि पल सौंड काय आलाय सात सिवर तू शात कि होय शाते अंदे अरांची स्लोपून या चाल

አሁን ወደዚህ ወደ ዋሽንግተን ዲሲ በተለይ ካፒታል ሂል የህዝብ ተወካዮች በተገኙበት የፌስቡክ መስራች እና ባለቤት ማርክ ዙከርበርግ የዩናይትድ ስቴትስ የህግ አውጪዎች ላቀረቡት ጠንካራ ጥያቄዎች መልስ ሲሰጥ ነው የቆየው። ትናንት ከትናንት ወዲያ ግዙፉ የመገናኛ ብዙሃን ገጽ ፌስቡክ ከፕሬዚዳንት ትራምፕ ምርጫ ውስጥ እጁን ባስገባው ኬምብሪጅ አናሊቲካ በተሰኘ የብሪትሽ ተቋም አማካይነት ከ87 ሚሊየን በላይ የሚሆኑ ዓለም አቀፍ ተጠቃሚዎች የግል መረጃዎች ያለአግባብ ተወስዷል በሚል ዋነኛ ምክንያትና ሌሎችም ተጨማሪ ምክንያቶች ነው ፌስቡክ በምርመራ ላይ የሚገኘው። የአሜሪካ ድምጽ ባልደረባችን ካትሪን ጊብሰን እንደዚሁም ደግሞ ጄሶሙን ኦኒ ያጠናቀሩትን ዘገባ መስታወት አድራጋው ታቀርባለች። የፌስቡኩ ባለቤትና መስራች ለቀረበለት ጠንካራ ጥያቄዎች ምላሽ በሚሰጥበት የተወካዮች ምክር ቤት ደጃፍ ላይ ፌስቡክ በአስቸኳይ ይጣራልን የሚሉ ሰላማዊ ሰልፍ የወጡ ሰዎች ድምጽ ይስተጋባ ነበር። በተወካዮች ምክር ቤት ውስጥ ደግሞ የፌስቡክ መሥራችና ባለቤት ለሁለት ቀናት በጥያቄ ሲዋከብ ነው የዋለው። ትልቅ ስህተት ነው፣ የእኔ ስህተት ነው። እናም በጣም አዝናለሁ። ፌስቡክን እኔ ነኝ የጀመርኩት፣ ድርጅቱንም የምመራውም ለተፈጠረው ሁሉ ኃላፊነቱንም የምወስደው እኔ ነኝ። ስህተቱ የፖለቲካ ተቋም የሆነው ካምብሪጅ አናላቲካ በድረ ገጹ እንዲጠቀምና በሚሊዮን የሚቆጠሩ ዓለም አቀፍ ግለሰቦችን የግል መረጃ ሶስተኛ ወገን እንዳሻው እንዲጠቀም በማድረጉ ነው። ማርክ ሮተንበርግ ከኤሌክትሮኒክ የግል መረጃ ጥበቃ ማዕከል፣ ለፌስቡክ በተለያዩ መንገዶች በጣም አሳሳቢ ነው የሚሆነው የአክሲዮን ዋጋ የወደፊት ዕጣ እና የበርካታ ሰዎች የወደፊት የፌስቡክ አካሄድ እያሳሰባቸው ይገኛል። እንደማስበው ግን ፌስቡክ በአሁን አሰራሩ መቀጠሉ አጠያያቂ ነው። በዋሽንግተንና በሌሎችም ሀገራት ለውጥ መፈለጉን ወደፊት የምናየው ነው የሚመስለኝ። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከግማሽ በላይ የሚሆኑት አባላት ከተለመደው ውጪ ጥያቄና መልስ ላይ ሲሳተፉ ተስተውሏል። ዲሞክራቱ ሴናተር ሪቻርድ ደርቢን የህግ ምክር ቤት አባል ናቸው። ትላንት ያደርክበትን ሆቴል ስም ለመናገር ፈቃደኛ ነህ? ፈቃደኛ አይደለውም። በዚህ ሳምንት ስልክ መልእክት የላክላቸው ሰዎች ካሉ ስማቸውን ብትነግረን ሰነተር፣ ፈቃደኛ አይደለውም። በአደባባይ ይህን ለማድረግ አልመርጥም። የምንነጋገረው ሁሉ ከዚህ ጋር ተመሳሳይ ነው የመሰለኝ። ትክክል ነህ። መረጃን መጠበቅ። ዙከምበርግ ለውጥ ለማምጣት ቃል ገብቷል። አንድ ሰው ያለአግባብ ዳታን ሲጠቀም ካገኘን ሌሎች እንዳይጎዱ፣ ፌስቡክን እንዳይጠቀሙ እናደርጋቸዋለን። ማህበራዊ ድረገጽ የሚጠቀሙ ሰዎችን አመለካከት ለመልካም ተግባር መለወጥ ቀጣዩ ስራ መሆን ነው ያለበት ብለዋል። ሌላው የምክር ቤት አባል ሊንድሲ ግራሃም በአማካኝ አሜሪካውያን ለምን እንደሚጠቀሙበት በጥልቀት አያውቁም። ፌስቡክ ላይ መብትና ግዴታ የሚለውን አይታችሁታል። እኔ ጠበቃ ነኝ፣ ነገር ግን የመጀመሪያውን አረፍተ ነገር እንኳን መረዳት አልቻልኩም። እንደ ሴኔተር ሃች ጥቂት የምክር ቤት አባላት የፌስቡክ የገንዘብ ማግኛ መንገድ የሰዎችን የግል መረጃዎችን በማጥናት ለነሱ የሚሆን የንግድ ማስታወቂያዎችን በመስራት የተመሰረተ ነው በማለት ያምናሉ። በነጻ የሚገኝ ያለምንም ገንዘብ ክፍያ የሚገኝ ነገር የለም። ሁሉም ነገር ከንግድ ጋር የተያያዘ ነው። ዙከርበርግ ከቀረቡላቸው ጠንካራ ጥያቄዎች በመነሳት የግለሰቦችን መረጃ አጠባበቅ በተመለከተና በድረገጹ የሚጠቀሙ የማስታወቂያ አካሄዶች ላይ የአሰራር ጥብቅ ህግ ማውጣት እንዳለባቸው እንዲረዱ አድርጓቸዋል። የምክር ቤቱ ጥያቄ በህግ አውጪ ምክር ቤት አባል በዲሞክራቷ ኤሚ ክሎፕቻር ቀጠለ። በሰባ ሁለት ሰዓታት ውስጥ ተግባራዊ የሚሆን ህግ ለተጠቃሚዎቻችሁ ለማቅረብ ፈቃደኛ ነህ? ከሁለት ቀናት ጠንካራ ጥያቄዎች በኋላ የፌስቡክ የወደፊት አካሄድ በግልጽ አልተቀመጠም። ከዚህ በኋላ የፌስቡክ አሰራር በጥብቅ ህግ ላይ የተመሰረተ እንደሚሆን ገልጸው የምክር ቤቱ ህግ አውጪዎች አነስተኛ የንግድ ተቋማትን ያገናዘበ ህግ እንዲያረቁ የፌስቡክ መስራችና ባለቤት ዙከርበርግ ጠይቀዋል። ቀጣዩ ዘገባችንም እዛው ካፒታል ሂል የሚያቆየን ይሆናል። ውሳኔ 128 ኢትዮጵያን የተመለከተ የሰብአዊ መብት እንደዚሁም የመልካም አስተዳደር ሁኔታዎችን የተመለከተ ውሳኔ ከትናንት ወዲያ በሙሉ ምክር ቤቱ በዩናይትድ ስቴትስ ጸድቋል። ይህንም በተመለከተ በዚያ የተሰባሰቡ ኢትዮጵያውያን የሰጡትን አስተያየት እናሰማችሁ። ስሜ ተሽቴ ዋቆ ነኝ። እኔ የኦሮሞ ማህበረሰብ በምንሶታ ኃላፊ ነኝ። የመጣሁትም ከምንሶታ ነው። ዛሬ ሀውስ ሪዞሉሽን 128 በሙሉ ድምጽ በዩኤስ ሀውስ ኦፍ ሬፕሬዘንታቲቭ ወይንም የአሜሪካ ምክር ቤት ውስጥ ሙሉ በሙሉ ድምጽ አግኝቶ በማለፉ የተሰማንን ደስታ ለማቅጠር እፈልጋለሁ። ይሄ ደስታ ደግሞ የመላው ሕዝብ መላው የኦሮሞ፣ የአማራ፣ የሌላውን ብሔረሰብ ሁሉ የሰራበት በአሜሪካ የሰራበትና በአገር ቤት ያሉ ሰዎች ልጆች በቅርብ ጊዜ ደግሞ የተገደሉ ሰዎች ይሄንን ሁሉ ውጤት ነው። እና ይሄንን ደረጃ በማድረሳችን ኢትዮጵያ ወደ የተሻለ አቅጣጫ ለሁሉም ሰው የምትሰራ እንድትሄድ እንመኛለን። አመሰግናለሁ። እኔ ተክሌሻው እባላለሁ። ወክዬ የመጣሁት የአማራ ህልውና ኢትዮጵያ ድነት ድርጅትን ነው። እንደ ስብስብ ደግሞ አድማስ የሚባለውን የአማራ ድርጅቶች እና ማህበረሰብ ስብስብ የሚባለውን ጋር ወክየን የመጣሁት ል ስደክምበት ቆይተናል። እንደ ድርጅትም እንደ ግለሰብም ዘመዶቻችን ረጅም ብትር ባይመቱበት ያስፈራሩበት ይባላል። አፈጻጽሙ ሌላችን ችግር ሊገጥሞ ይችላል ግን ቢያንስ ቢያንስ እንዲ አምኖ እንግዲህ የአሜሪካን የሚታወቅ ሀገር ነው። የአለምን ፖለቲካ የሚቀይሱ ሀገር ነው። ያለበት በእነሱ እውቅና ተገንቶ እስራኤል ይገላል፣ እና ዜጎቹ ላይ የሰብዓዊ ድርጊት ይፈጽማልና ይሄ ሊቆም ይገባል ብሎ የተወሰነ ይሄ በራሱ ትልቅ ውሳኔ ነው። ወደ ተግባር እንዴት ይለወጣል የእኛን ጥረት ይጠይቃል። ወደ ተግባር እንዴት ይለወጣል የህዝቡን ጥረት ይጠይቃል ይጠይቃል። አት ሊስት አንድ አሁን ብትራግንተናል ማስፈራሪያ ዓለም ሊቀበልበት የሚችል እነዚህ ለጋሽ ሀገሮች የምንላቸው አበዳሪ ሀገሮች የምንላቸው ወይም ብለው ዛሬ ወጣት መሪዎች እያሉ ሲያጠርቡ የነበሩ ሰዎች አለመሆናቸውን ያሳየ ነው። እና ይህ ለኢትዮጵያ ዛን ተስፋ ነው። መቼም ተስፋ ዓለም ህዝብ የሚኖሩ በተስፋ ነው። እንደዚያ ነው የማየው። ስሜ ካሳሁን ተፈራ ይባላል። ይሄ ምን ያደርጋል? ይሄ የእኛን ችግር ይቀርፋል ማለት አይደለም፣ ግን የገዳዮቻችንን ኃይልና ጉልበት ጨፍሮ ይዛል ብዬ ያምናል። ጌትነት እባላለሁ። ቨርጂኒያ አካባቢ ነው የምኖረው፣ ዋሽንግተን ዲሲ ኤሪያ አካባቢ። እሺ፣ ጌትነት ዛሬ እዚህ የተገናኘ ነው ውሳኔ ሀሳብ 128 በዩናይትድ ስቴትስ የህግ አውጪው ምክር ቤት በሙሉ ድምጽ ጸድቋል። ይህንን አስመልክቶ እዚህ ውጭ ተገናኝተናል። ምንድን ነው ውሳኔ በዚህ የውሳኔ ሀሳብ ዙሪያ እኔ ይሄ ሪዞሉሽን 128 የሚባለው ቻር uh, 128 እኔ በጣም ጥሩ ነው፣ ምክንያቱም የዚህ ዋናው ዓላማ ኢትዮጵያ ውስጥ ያሉ ኢትዮጵያውያን መብታቸው እንዲከበር በህጋዊ መንገድ መንግስት የያዛቸው ሰዎች ካሉ በህግ እንዲጠይቃቸው ከህግ ውጭ የተለያየ ተጽዕኖ ለሚደረግ ሱንሱንሱን ነገር እንዳያደርግባቸው ለማድረግ የሚያስብ ነው። እንግዲህ የምሽቱ የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜር ና እኔም መስታወት አራጋው ነበርን። ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። በቴክኒኩ ሞቅቢል ያበሮ፣ የስርጭት መሀንዲሳችን ደግሞ ሱሌ ተራዋሌ ነው። እናመሰግናለን ሱሌ። መልካም ምሽት። መልካም ምሽት። Sohnin raduni sag ich